እስክንድር ሌላም ተከታይ ዘገባ አለው። ከዓለም አቀፍ መገናኛ ብዙሃኑ የብሉምበርጉን ጋዜጠኛ ዊልያምስ ዴቪድሰንን በተመሳሳይ ጠቅላይ ሚኒስትሩ ስለ መገናኛ ብዙሃን ባነሷቸው ጭብጦች ዙሪያ አነጋግሯል። አዎ አዎንታዊ እርምጃ ይመስለኛል መንግስት ከጋዜጠኞች ጋር ተባብሮ ቢሰራ አዎንታዊ ስለሆኑ የልማት ሥራዎችም በትክክለኛው መንገድ ለሕዝብ መግለጥ ይቻላል። ጋዜጣዊ መግለጫዎችን ማድረግ፣ ጋዜጠኞችን መጋበዝ፣ ጋዜጠኞች በአገሪቱ ዙሪያ ተዘዋውረው እንዲሰሩ መፍቀድ ለመንግስትም ለአገርም ጠቃሚ ነው። ነገር ግን ይህ አሁን ጠቅላይ ሚኒስትሩ የተናገሩት ሥራ ላይ ሲውል ነው በእውነት መተግበሩን የምናውቀው። ከመንግሥት ባለስልጣናት ወይም ተቋማት መረጃ ማግኘት ምን ያህል አስቸጋሪ ነው ብለህ ታምናለህ? ሲል እስክንድር ላቀረበለት ጥያቄ ዊልያም ዴቪድሰን ሲመልስ እኔ እንደምገምተው ኢትዮጵያ አሁን መረጃ የሚያጋራ ህብረተሰብ ያላት ሀገር አይደለችም። እዚያ ደረጃ ላይ አልደረሰችም። ባህል ይሁን መንግሥት ምን እንደሆነ ባላውቅም፣ ጠንከር ያለ መረጃ የማሰራጨት ልምድ የለም በአገሪቱ